ሐኪሙን ይጠይቁ። በኢቦላ ወረርሽኝ ዙሪያ የሚቀርበው ተከታታይ ልዩ ዝግጅቱ ለምሽቱ በዋና ዋና የህመሙ ጭብጦች ላይ ያተኩራል። ሐኪሙን ይጠይቁ እያነጋገረ ባለውና በአሳሳቢው የኢቦላ ወረርሽኝ ዙሪያ እያቀረብን ያለነው ተከታታይ ልዩ ዝግጅት ለምሽቱ ለቫይረሱ ለተጋለጡ ሰዎች በሚሰጠው ሕክምናና እንክብካቤ ዙሪያ ያተኩራል በአሁኑ ሰዓት የሚሰጠውን የህክምና እገዛ በሚቃኘው በዚህ ቅንብር ሙያዊ ማብራሪያ የሚሰጡን ዶክተር ብስራት ኃይለ መስቀል ናቸው ዶክተር ብስራት በሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ተባባሪ ፕሮፌሰር እና የመድኃኒቶች መረጃ አገልግሎት ክፍል ዳይሬክተር ናቸው የፕሮግራሙ አዘጋጅ ዝግጅትና አቅራቢ አሉላ ከበደ አወያይቷቸዋል ዶክተር ብስራት ሀይለ መስቀል በቅድሚያ ለጊዜው አመሰግናለሁ እሺ እኔም አመሰግናለሁ በጣም ዶክተር ብስራት የኢቦላ ህክምናና እንክብካቤ ቀደም ሲል የሙከራ መድኃኒቶቹን ጨምሮ በርከት ያሉ ድንገቶችን አንስተን ተወያይተናል የአገሮቹን የህክምና አቅርቦት አቅምና የወረርሽኙን ስርጭት ብርታት ጨምሮ በሙከራ መድኃኒቶችም ሆነ በህክምና ውጤቶች ረገድ የተለያዩ ልምዶችና ጥረቶች እየተዘገቡ ነውና እስኪ ከህክምናና እንክብካቤው አቀራረብ መሰረቶች እንነሳ። አንድ ሰው ለኢቮላ ቫይረስ መጋለጡ ከተረጋገጠ በኋላ በተለይም ደግሞ የህመሙ ምልክቶች ከታዩበት በኋላ የህክምና አቅርቦቱ ምን አይነት እንክብካቤ ይጠብቀዋል? አዎ ጥሩ ጥያቄ ነው በዚህ በኢቦላ ገና ሁላችንም እንደ አዲስ ሜዲካል ኮሚኒቲውም እየተማርን ነው በጣም ልምድ ያለው ኤክስፒሪየንስ ሊሆንበት በሽታ አይደለም አሁን ከአምስት ሺህ ሰው በላይ ሞቷል በዌስት አፍሪካ እዚህም በአሜሪካ ሀገርም ወደ ስምንት በሽተኞች ኢውሮፕም እንደዚሁ እየታየ አሁን ከምናያቸው በሽተኞች እየተማርን ነው እና እንግዲህ እስካሁን ከተማርነው ነገር አንደኛ የመጀመሪያው ሲምተም ቫይረሱ ከገባ በኋላ በፈጣን መንገድ ሰውነታችን ውስጥ ይራባል እና የሚያመጣው የመጀመሪያው የህመም ምልክት ትኩሳት ነው። ትኩሳቱ ሰውየው ቫይረሱ ካገኘው ከአንድ ሳምንት በኋላ እንደዚህ ይጀምረዋል እና ለሶስት ለአራት ቀን ይቀጥላል። ትኩሳቱ በኋላ ትኩሳቱ እየጨመረ ሲ ፍሉ እንደያዘው ሰው አንቀጥቀጥ የጡንቻም ፔ መስል የመሳሰለው ድካም የመሳሰለው ነገር ከዛ ምግብ አለመብላት እነዚህ እንግዲህ ለሶስት ለአራት ቀን ይቆያሉ። በትኩሳት እና ጠቅላላ ጤና ለመሰማት በሚመለከት አተኛው ከአምስተኛው ቀን በኋላ የሆድ ነገር ይጀምራል። ማስታወቅ፣ ማስቀመጥ፣ ከፍተኛ የሆነ የሆድ ህመም ይጀምራል። ተቅማጡ ትንሽ እየቆየ ሲሄድ እየባሰ እየባሰ ይሄድና አንዳንዴ በጣም ቀጭን ከመሆን የነሳ አንዳንድ ሪፖርት እንዳየሁት እስከ አስር አስራ ሁለት ሊትር ድረስ በቀን ሊያስቀምጥ ይችላል ማለት ነው። ማስታወቁም ደግሞ እንደዚሁ እስከ ከአንድ ሊትር እስከ አንድ ነጥብ አምስት ሊትር ድረስ ያህል የሚሆን ማስታወቅ ይጀምራል። ያን ያህል መጠን ያለው ፈሳሽ ከሰውነታቸው ሊወጣ ይችላል። በሁለት ሰውነታቸው ይወጣል ማለት ነው። በዛም ምክንያት በጣም ክብደት ይቀንሳሉ እስከ አስር ኪሎ ድረስ ሰውነታቸው ይቀንሳል ማለት ነው። እዚህ ጋር ያሉ አንዳንዶቹ የቆዳ በሽታ ላይ ችፍ የሚል ነገር ሊወጣባቸው ይችላል። እንግዲህ ይሄ ሌላ ሶስት አራት ቀኖች ይቆያል። ይሄ ማስቀመጥና ማስቀባዱ ችግር ምንድን ነው? አንደኛ ፈሳሽ ከሰውነታችን ውስጥ ሙልጭ አድርጎ ይወስዳል ማለት ነው። ዲሃይድሬትድ እንሆናለን። ሌላው ሰውነታችን ውስጥ ያሉ ንጥረ እንትኖች፣ ኤሌክትሮላይት የምንላቸው እነሱንም አብሮ ይዘው ይወጣል ማለት ነው። ስለዚህ በተለይ ፖታሽየም የሚባሉ ማግኒዥየም፣ እና ካልሽየም እነዚህን ንጥረ ነገሮች ከሰውነታችን ስለሚያወጣ በሱ ምክንያት የሚመጡ ብዙ ችግሮች ይፈጠራል። እዛ ላይ ካልቆመ የውሃው ከሰውነታችን ሙልጭ ብሎ መውጣት፣ ኩላሊቱ የሚያጣራው ነገር ከማጣቱ የተነሳ ኩላሊቱ መስራቱን እያቆመ ይመጣል። ሽንት አይኖርም። ያ ደግሞ ልቡ ደም የሚያዘዋውረው ነገር ከማጣቱ የተነሳ ለራሱም ደም ማግኘት አይችልም ስለዚህ ቀጥሎ የልብ ይመጣል፣ የልብ ስራ ይታወቃል። እነሱ እነሱ ተደራርበው ሳምባው መቆም ይጀምራል። አሁን አሁን በቅርብ የሞቱት ዶክተር ማርቲን ትላንትና የሞቱት ዜና ላይ ቀርበው እንደሆነ አንደኛው ኩላሌታቸው እና ሌላው ደግሞ ሳምባቸው መተንፈስ አልቻሉም። ሁለቱ ነገሮች ተጨማምረው ሰውየውን ከዛ በኋላ ምንም አይነት ሕክምና ሊመልሰው የማይችልበት ቦታ ይደርሳል እና ያ ሰውየውን ይገለዋል ማለት ነው። መልካም፣ ዶክተር ብስራት ቀደም ብሎ የጠቀሷቸውን በሴራሊዮን በበጎ ፍቃድ የህክምና አገልግሎት ላይ ሳሉ ታሞ የመጡትና በትላንትና እለት ያረፉትን አሜሪካዊ ዜግነት ያላቸው ሐኪም ሁኔታ መዳን አለመቻላቸውን ጨምሮ እያነጋገረ ነው። አሁን የጠቋቀሷቸውን ጭብጦችም እናነሳለን። ቅድም የገለጿቸው የህመም ምልክቶች ሲታዩና ኢቦላ መሆኑ በምርመራ ከተረጋገጠ በኋላ ምን ይደረግለታል? አንድ ህመምተኛ እርስዎ እንደሚሰሩበት ባለ ትልቅ የህክምና ተቋም ውስጥ ህክምናው በሁለት ይከፈላል። አንደኛው ሰፖርቲቭ ህክምና ነው የሚባለው፣ ሌላው ደግሞ ቫይረሱን ለመግደል የሚደረገው ሙከራ ነው። አንድ ሰው ቫይረሱ ቶሎ ሰውነት ውስጥ ተራብቶ በበቂ መጠን ከመድረሱ በፊት ቴስት ሲደረግ አይመጣም። ትክክል፣ ኔጌቲቭ ይሆናል ማለት ነው። ምርመራ ሲደረግ አይገኝም። በምርመራ ስለማይገኝ ያ ጊዜውን ያራዝመዋል ህክምና ከማግኘቱ በፊት ሁለቱም የሞቱት አሜሪካ ሀገር ሰዎች በዚህ ምክንያት ነው ጊዜ በመወሰዱ በዛ በጊዜ ውስጥ ቫይረሱ ለመራባት እድል ስላገኘ አለመመለስ ቦታ ላይ ከደረሰ በኋላ ፖዘቲቭ ቢሆንም ያን ጊዜ የሚደረግላቸው እርዳታ ጥቂት ነው እንግዲህ በሰፖርቲቭ ቴራፒ ወይም ህክምና የምንለው የሚደረገው የሚደረጉ ነገሮች ከትኩሳቱ ነው የሚጀምረው ትኩሳት ላለው ለትኩሳት መቀነሻም ቢሆን ፓናዶል አለ ታይልኖል አለ፣ ሌሎች የተለያዩ ማንም ሰው ትኩሳት ሲኖረው የሚወስዳቸው መድኃኒት ይሰጠዋል። ሁለተኛው የማስታወክ እና የማስመለስ ቦታ ከደረሰ በኋላ ዋናው ትልቁ ህክምና ያን የወጣውን ፈሳሽ መተካት ነው እና ውሃ በአፍ መስጠት ስለማይቻል፣ በአፍ የሚሰጡት ተመልሶ ስለሚወጣ በደም ስር ነው የሚሰጠው። በብዛት የሚሰጠው ያ ፈሳሹ ነው ከዛ እንግዲህ የሚወጡ እነዚህ ንጥረ ነገሮችን እሱን መተካት ያስፈልጋል። ስለዚህ የሚሰጠው ፈሳሽ ፈሳሽ ብቻ ኢትዮጵያ ግሉኮስ እንደምንለው ግሉኮስ ብቻ ሳይሆን እነዛ የጠፉትን ንጥረ ነገሮች ፖታሽም፣ ካልሽም እነሱ እነሱን እየሞላ እንዲህ ይሰጣል ማለት ነው። በተረፈ የሚያስታውቀውና የሚያስቀምጠው ነገር የሚያስቆሙ መድኃኒቶች አሉ። ለሌላም በሽታ ቢሆን ተቅማጥ ለያዘው ሰው የሚሰጡ ሆን የሚያደርጉ ለማስመለስ ለማቅለሽ ለሽና ለማስታወቅ የሚሰጡ እነሱ ሁሉ ሊሰጣቸው ይችላል። እነዚህ ሰዎች ማለት ነው ህመም አለው። በጣም ብዙ ህመም አለው። የነርቭም ህመም ያመጣል። የሆድም ቁርጥማት ቁርጠት ያመጣል። ለእሱ ደግሞ በተለይ ናርኮቲክ የምንላቸው መድኃኒቶች ለፔኑ የሚሆን ጠንካራ የሆነ ፔን በሽታን ህመምን የሚያስታግሱ መድኃኒቶች አሉ። ያን እያለፈ የመጣ ሰው እንግዲህ እና ኩላሊቱ በበሽታው መያዝ የጀመረ ሰው ዳያሊሲስ አለ። ዳያሊሲስ ተደርጎ ደሙ መጣራት አለበት፣ ይጣራል። በዚህ መካከል እንግዲህ ኢንፌክሽን ሊይዘው ይችላል። ብዙ ባክቴሪያዎች ሰውነቱ ጠጡ ይችላሉ። ለእሱ ደግሞ ለኢንፌክሽኑ አንቲባዮቲክ ይሰጣቸዋል ማለት ነው። እንግዲህ ያን ጊዜ ነው አንዳንዴ የደም ምልክት የሚያሳየው። አፍንጫቸው፣ ጥርሳቸው የመሳሰለው ነገር መድማት ከጀመረ ደግሞ ደም ደም ደም ትራንስፊውዥን ይሰጣቸዋል አለርጂ አንዳንድ ጊዜ ከወጥ ከሆነ ደም ብለድ ፕሬሸራቸው በጣም ከወረደ እሱን ወደ ላይ ከፍ የሚያደርግ ይሰጣቸዋል። ራሽ ከመጣ ቆዳቸው ላይ ደግሞ የሚያሳክ ቅጭፍ የሚል ነገር ለሱ አለርጂ። ስለዚህ ህክምና በጣም ሰፊ ነው። እንደሚታዩት ምልክቶች እነኚህን የህመም ምልክቶች በደጋፊ ባሏቸው ደጋፊ ወይም አጋዥ ባሉት ህክምና መሰረት ማከም በትይዩ ይካሄዳል። የሙከራ መድኃኒቶችም ሆኑ ሌሎች በቀጥታ ለቫይረሱ የሚነጣጠሩ ህክምናዎች ባሉበት፣ አዎ ይሄ ሁሉ እየተደረገ አንዳንዶቹ መተንፈስ ያቀታቸዋል። ያን ጊዜ ትንፋይስ ሲያቀታቸው ኦክሲጅን ይሰጣቸዋል። እሱንም ካቃታቸው ደግሞ ማሽን ላይ ተደርጎ ቬንቲሌተር ይደረግላቸዋል። ይሄ ሁሉ እየተደረገ ከዛ በዛው በቴዩ ማለት ነው። ቫይረሱን የሚዋጉ መድኃኒት እነዚህ ሁሉ አሁን ቫይረሱን የሚዋጉ አይደሉም። ቫይረሱን የሚያጠፉ ሳይሆን ቫይረሱ የሚያመጣቸውን ችግሮች ለመፍታት የሚደረጉ ድጋፍ ባጋዥነት የሚሰጡ መድኃኒቶች ናቸው። መድኃኒቶቹን በሚመለከት አሁን በጊዜው የተለያዩ መድኃኒቶች ጥናት ላይ ያሉ አሉ፣ ግን ምንም ይሄ ነው ተብሎ በመንግስት ደረጃ በማንኛውም ዓለም በዓለም ጤና ጥበቃም ቢሆን በአሜሪካም ሀገር ቢሆን ኢሮፕም ስርአቱ ታውቆ የወጣ መድኃኒት የለም። ለኢቦላ ህክምና ተብሎ ፍቱም መድኃኒነቱ የተረጋገጠ መድኃኒት የለም በሙከራ ይረዳል በሚል ከሚሰጡት አሁን ከምንመለከታቸው ውጪ ዶክተር ብስራት እስኪ እነኝህን የህክምና የሙከራ መድኃኒቶች ቀደም ሲል ያነሳ ነውን በርከት ላሉ ታማሚዎች ስቱም በመርዳቱ የተመረጠውንና ነገር ግን የአቅርቦት እጥረት እንደ ነበረ ይነገር የነበረውን ዚማፕ የተባለውን ጨምሮ አሁን ከደረስንበት አሁን ከሚታዩ ሁኔታዎች አንጻር እንመልከት። የትኞቹ መድኃኒቶች ሰሩ? ለምን? ምን አይነት የመከላከያ ክትባቶች? ዶክተር ብስራት ኃይለመስቀል ሳምንት ይመለሳሉ። በአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።